ከትናንት በስቲያ ቅዳሜ የተሰበሰበው የኢህአደግ የስራ አስፈጻሚ ኮሚቴ ኢህአደግና የሚመራው መንግስት አምስተኛው ጠቅላላ ምርጫ ፍትሐዊ፣ ዲሞክራሲያዊና ሰላማዊ የሕዝቡን አመኔታ ባረጋገጠ ሁኔታ ለማካሄድ ስትራተጂ ነድፎ እንደነበር ባወጣው መግለጫ ጠቅሶ የእስካሁኑ ሂደት አፈጻጸም ስኬታማ ነው ብሏል። የምርጫ ቅስቀሳ ደቡብ ኢትዮጵያ የሚገኙትን የተቃዋሚ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር በየነ ጴጥሮስ በገዥው ፓርቲ ገለጣ ላይ አስተያየታቸውን እንዲሰጡ ዘጋቢያችን እስክንድር ፍረ ጠይቋቸዋል። ሌሎች ጥያቄዎችንም ያነሳላቸዋል እስክንድር፣ እሳቸውም ይመልሳሉ። በእውነቱ ይሄ ለኢትዮጵያ ሕዝብ ንቀት ለእኛም በውድድሩ ለገባ ነው ደግሞ ዘለፋ እና ትንፊት ነው። የዚህ አይነት መግለጫ ሰጡ ትለኝ እኔ መግለጫቸውን ለመስማት አልታደልኩም። አሁን በዚህ በኮንታ ተራራዎች ምንም መንገድ በሌለበት ኳትኜ አሁን እዚህ ዳውሮ ዞን ተርጫ ገብቼ ነው አሁን የማናገር። ኢህአዴጎች በእውነቱ በጣም ያሳፍሩ። እንደው አንድ አይነት የተንኮል ቡድን ነው። እንዲህ የምናገረው ምክንያቱም እኔ ምርጫው በነሱ አባባል ምንድን ነው ኢህአዴግ እንዲቆጣጠር አድርገናል ማለት ነው። እንግዲህ ትርጉሙ ይሄ ነው አሉ የምትለው ነገር ኢህአዴግ ካድሬዎች የተከፈለፉ ህዝቡን በሙሉ ኢህአዴግን አይመርጥም ብሎ የገመቱትን እያስደበደቡ እየደበደቡ እስር ቤት እያገሩ የምርጫ ተወካዮች፣ የጣቢያ ተወካዮች ተብሎ ለምሳሌ በመድረክ ዝርዝራቸውን የሰጠ ነው ለምርጫ ቦርድ ተጠሪዎች አንድ በአንድ እየለቀሙ እያሰሩ ናቸው፣ እየደበደቡ ናቸው፣ በገንዘብ እየገዙ ናቸው። ያንዳንዱ እኔ በሚወዳደርበት አካባቢ አምስት ሺህ ገብቷል አሉ ከታዛቢነት ትቶ ለመውጣት ማለት ነው። ይሄንን እብደት አገሪቷ ላይ አውጀው በተሳካ ሁኔታ በሰላማዊ እየተጠላቀቀ ነው የሚል በእውነቱ ጠቅላላውን ህዝብና የምንወዳደረውን ፓርቲዎች ንቀትና ትንኪት አንድ አይነት ኃላፊነት ከጎደለው ስብስብ ነው የምንነገር እንጂ ይሄ በጣም አሳፋሪ ነው። በኢትዮጵያዊነቴ የማፍርበት የነዚህ ሰዎች እያዘረጉ ያሉትና የምናገሩት ሰማይና ምድር የተራራቀ ነገር ስለሆነ እኔ እንግዲህ ይዙ ማከል ሆኜ ነው የምናገረው። የኢህአደጉ ዘመናዊ መኳንንት እዚያ ትልቁ አዳራሽ ውስጥ ተቀምጠው የሚያወሩት ከተጨባጩ ሁኔታ መሬት ላይ ካለው በእውነቱ ግንኙነት የለውም። እኛ በበኩላችን ከፍተኛ ጥረት አድርገናል። ከዚህ በላይ ምንም ማድረግ አንችልም። ያለንን ሁሉ ሰጥተናል ማለት ይቻላል። የስራ አስፈጻሚ ኮሚቴው በምርጫው የጠቀሳቸው ነጥቦች አሉ። ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊና ህዝቡን አመኔታ ማረጋገጠ ሁኔታ ለማካሄድ የተነደፈው ስትራቴጂ አፈጻጸሙ ስኬታማ መሆኑን ሲናገር ማለት ነው። ለምሳሌ ህዝቡ በነቂስ ወጡ ተመዝግበዋል፣ ታዛቢዎቹን በዲሞክራሲያዊ መንገድ መርጠዋል እና የመሳሰሉትን ነጥቦች ጠቅሷል። በምርጫው ለሚሳተፉ የፖለቲካ ፓርቲዎችን ምቹ የፖለቲካ ምህዳር መፈጠሩንም አመልክተዋል። እንደዚህ እንደዚህ አይነት ነጥቦችን ጠቅሷል እና እናንተ በምን መለኪያ ነው ይሄ አሁን ይሄ ግምገማ ትክክል አይደለም እያላችሁ ያላችሁት? አንደኛ በሁሉም ክትም ባነሳቸው ጉዳዮች ላይ ክትፈት ነው። እንግዲህ እኔ እውነቱ ነው ክብሬን መጠበቅ ሞክራለሁ። ቃላት በምረቱ ግን እነዚህ ለዚህ የሚበቁ አይደሉም። አንደኛ መራጮች ሲመዘገቡ ደባ ሲሰሩ ለአንድ ሰው አስራ ሶስት ከአንድ የሰጡትን እጅ ከፍኝ አስይዘን ይህንን ለምሳሌው ነው የሚጠቅስል፣ ዱራሜ ላይ ከምባታ ተምባሮ ላይ ዞን የሆነውን እንደዚሁም መደዋቸው በሚባለው እኔም በሚወዳደሩበት ሲኬ ዜሮ አንድ ዜሮ ሁለት በሚባሉትም አካባቢዎች ከቤት ለቤት እየዞሩ እንደ ሰርግ ጥሪ ካልድን እያደሉ እኛን ይመርጣሉ ብለው ለምንደምትፉቱ እየከለከሉ፣ አሁንም እኛ ህዝብ ውስጥ ዙረን ስንቀሰቅስ እንደው ካሉ እኮ ከልክለውን ነው ያለፍ ነው። እንዴት አርጌ ነው አግኝቼ ድምፅ የሚሰጠው የሚሉ ሰዎች ናቸው። እያስጨነቁ ነው ያለው አንድ። ስለዚህ በዛ የመራጮች ምዝገባ የምለው የሸፍት ስራ የተሰራበት ነው። መራጮች ሲመዘገቡም እንዴት አገኛችሁ እንዳትሉ፣ እኛም ታዛቢዎች አንዳንድ ቦታዎች በፈቀዱበት አስቀምጠናል። እነዚህ ናቸው እጅ ከፍንጅ ይዘው ውሁ ብለው ለተገቢው ባለስልጣን ያደረሱት ያቀረቡት ማለት ነው። ለምሳሌ እነዚህ ካርዶች በሮስተሩ ላይ የሉም፣ አልተመዘገቡም መራጭ ተብሎ የተባለው የካርዱን ቁጥር የለም። ይሄ ምን ማለት ነው? ኢህአደግ ካርዶችን በሌላ በፓራለል መንገድ እያተመ ነው ማለት ነው። ይህንን አላረኩም ብሎ መረጃ እስካላቀረበ ድረስ የመራጩንም ካርድ አትሟል። ምክንያቱም ባህረ መዝገቡ ላይ የለም። እነዛ ሰዎች ባሉበት ምርጫ ክልል ማለት ነው ምርጫ ጣቢያ። ይሄ አንድ ነው። በመራጭ ምዝገባ ጊዜ ስርአቱን እንዳወቀ ሁለተኛው የህዝብ ታዛቢዎች ምርጫ እነዚህ ሶ እንደ የሞራል እንትን የሌላቸው የቦርዱ ሊቀ መንበር ያ ምክትሉ ምናምኑ ጸሐፊው ብዙ የመረጠው ይላሉ። የምርጫ ህጉ የሚለው እያንዳንዱ በዚያ የሚወዳደር ፖለቲካ ፓርቲ በደብዳቤ ተጠርቶ ይህንን የህዝብ ታዛቢዎችን ለመምረጥ ወኪሎቻችሁን ላኩ ተብሎ ነው። ይሄንን ያካሄዱት ለምሳሌ ቀኑን ብቻ ነው እንጂ የተጠቀሰው የት ቦታ ህዝቡ ተሰብስቦ እንደሚመርጥ አይታወቅም። ለእኛ በመገናኛ ብዙኃን ግን ይፋ ነገር፣ ፕሮፌሰር ህዝቡ ታዛቢዎችን ይመርጣል በተለያዩ መገናኛ ብዙኃን ነጭ ውሸት ነው ነበር። ነጩ ውሸት ነው። አቶ አቶ እስክንደር ይህ ህዝቡ የምርጫ ጣቢያ ታዛቢዎቹን በነጻ መርጧል የሚባለው ይሄ ነጭ ውሸት ነው። ሌላ ቦታ ቀርቶ አዲስ አበባም ላይ ሙሉ በሙሉ እንደው ተነብሮን የህዝብ ታዛቢዎች በማህበረሰቡ ኮሚኒቲው መንበር በሚመረጥበት ጊዜ እኛ አልተገኘንም፣ እንዳንገኝም ተደርገናል። የትኛው ጋር ነው ስ የተገኘ ነው? እስቲ ቦታዎቹን ይጥሩ። ውስጥ የህዝብ ታዛቢዎች ተመርተዋል የሚለውን ህዝቡ ነው የመረጣቸው ይላል። ድሮ ምን ድንጋይ ተሰብስቦ አይመርጥም። ግን ተቃዋሚ ፖለቲካ ፓርቲዎቹ አልተወከሉበትም በህጉ መሰረት። ለምሳሌ አሁን የጠቀሷቸው ነጥቦች አልፎ አልፎ በምርጫው ሂደት ውስጥ ያጋጠሙ ናቸው ወይስ አጠቃላይ የምርጫውን ሂደት የሚመለከቱ ናቸው? በርሶ እምነት አጠቃላዩን የምርጫውን ሂደት የሚመለከቱ ናቸው። በኢህአዴግ አሰራር አንድ ቦታ ደህና ሌላ ቦታ መጥፎ የሚባል እኮ ነገር የለም። ያው ሁሉም ተለክቶ የተሰፋ ነው። ትእዛዙ፣ አንድ አይነት ትእዛዝ ነው ለሁሉም የወርደው። ስለዚህ ይሄ የኮሜሳዊ ማዕከላዊ ሴንትራሊስት አሰራራቸው ለሁሉም የሰጡት መመሪያ አንድ ነው። ሁሉም ጋር የተፈጸመው ወደ ደቃቆ ሰዋሹ መስማቱ ያማል አል ህዝቡ እኮ ይታዘባችኋል። ለዚህ ግደላቸውም እነሱ እንኳን ለማንኛውም አቁ ይሄ ነው መሬት ላይ አለው። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ በጣም አመሰግናለሁ ስለ ጊዜዎት ለቅስቀሳ ካሉበት ከዳዋሮ ዞን በስልክ ይሄንን አስተያየት ስለሰጡን እንግዲህ ገዢው ፓርቲ እስካሁኑ የምርጫ ሂደት ፍትሃዊ ዲሞክራሲያዊና ሰላማዊ በሆነ መንገድ እየሄደ መሆኑን ይሄን ተጠናክሮ እንደሚቀጥል ገልጿል። እርስዎ እና ፓርቲዎት የተለየ ሀሳብ ያራምዳሉ። በጣም አመሰግናለሁ ፕሮፌሰር ስለ ጊዜው